የአስቸኳይ ጊዜ አዋጅ መታወጁ ለሕዝቡ ጥያቄ መልስ ሊሆን አይችልም ሲል የሰብአዊ መብት ተከራካሪው ድርጅት አምነስቲ ኢንተርናሽናል ገልጿል። አምነስቲ ኢንተርናሽናል የአፍሪካ ቀንድ ተመራማሪ አቶ ፍስሐ ተክሌ እንደገለጹት አዋጁ ሀገሪቱ ቀውስ ውስጥ እንዳለች አመላካሽ ነው። አስቸኳይ ጊዜ አዋጅ አሁን የታወጀው ማለት ነው ውስጥ ያለው የህዝብ እንቅስቃሴ ጥያቄዎች ምንድን ናቸው ስንል፣ ያው የዴሞክራሲ የሰብአዊ መብት ጥያቄዎች ናቸው። የታሰሩ ሰዎች ይፈቱልን፣ ፖለቲካ ምህዳሩ ይስፋልን ህዝቡ ላይ ጉዳት የሚያደርሱ የመንግስት አካላት ተጠያቂ የሆኑልን ፍትህ ይኑር የሚሉ ናቸው። ብዙዎቹ የመንግስት ለውጥ የሚጠይቁ አይደሉም። አብዛኛዎቹም በ በሆነ ስታጀቡ አደሉ ይሄ በሆነበት ሁኔታ ላይ አስቸኳይ ጊዜ አዋጁ እነዚህን ጥያቄዎች ይመልሳሉ? አይመለስ ምናልባት እንደተጀመረው የታሰሩ ሰዎችን እንዴና ስረኞችን በመስታት ባለፈው እንደተደረገው ማለት ነው ጥሩ ጅምር ነበር። ግን ይሄ አሁን የተወሰደው እርምጃ ግን የተጀመረውን ነገር ወደኋላ የሚቀለብስ ነገር፣ ስለዚህ ባለው ሁኔታ ላይ ቀውስ ውስጥ እንዳለችም የሚያሳይ ነገር አለው። ኢትዮጵያ ውስጥ የሰብአዊ መብት በተደጋጋሚ እየተጣሰ ያለበት ሁኔታ ላይ ደርሰናል ያሉት አቶ ፍስሀ ተክሌ አሁን ባለው ሁኔታ ላይ ኢትዮጵያ ውስጥ እንግዲህ የሰብአዊ መብት ጥሰት ሲከሰት የሰብአዊ መብት በጣም በተደጋገመ መልኩ የሚደርስበት ሁኔታ እየተፈጠረ ነው ያለ። በተለያዩ ቦታዎች ላይ ሰዎች ተገድለዋል፣ ብዙ ሰዎች፣ ወታደሮች ተገድለዋል። ስለዚህ አሁን ያለው ሁኔታ አሳሳቢ ነው። ትኩረ ጊዜ ማምጣቱ ያሳስበናል ለማለት መንግስት እፈታለሁ ባለው መሰረት ጋዜጠኛ እስክንድር ነጋና አንዱዓለም አራጌን ጨምሮ በመቶዎች የሚቆጠሩ እስረኞችን መፍታት በጀመረ ማግስት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ባለፈው ሳምንት ሐሙስ ከስልጣን መልቀቃቸው እንብዛም እምብዛም ያልተጠበቀ አልሆነም። በኢትዮጵያ የተፈጠረውን አለመረጋጋትና የፖለቲካ ችግር ለማስወገድ የሚወሰደው እርምጃ መፍትሄ አካል ለመሆን በማሰብ ስልጣናቸውን በገዛ ፈቃዳቸው መልቀቃቸውን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ባስታወቁ ማግስት በሀገሪቱ ብልጭ ያለው የዲሞክራሲ ጀንበር በተደነገገው የአስቸኳይ ጊዜ አዋጅ መጨለሙ አሳስቦናል ሲል በሳምንቱ መጨረሻ የጀርመናውያኑ የውሁዳን ህዝቦች መብት ተሟጋች ድርጅት ኃላፊ ኦልድሪሽ ዱልዩስ ያስታወቁ በአሁኑ ወቅት ኢትዮጵያ መስቀለኛ መንገድ ላይ ያለች ይመስለኛል። ጠቅላይ ሚኒስትሩ ከስልጣናቸው በገዛ ፈቃዳቸው እንደለቀቁ በሀገሪቱ ዲሞክራሲ ይሰፍናል፣ የፖለቲካ ተሐድሶም ይጀምራል የሚል ትልቅ ተስፋ ሰንቀን ነበር። ይህ ተስፋ ግን አንድ ቀን ያለ እንኳን አልዘለቀም። አርብ ምሽት በጠቅላላ ሀገሪቱ ተግባራዊ የሆነና የመሰብሰብ መብትን የሚነፍክ ዲሞክራሲና የንግግር ነፃነትን የሚገድብ የአስቸኳይ ጊዜ አዋጅ መታወጁን ሰማን። ይህን ተከትሎ በኢትዮጵያ የነፃነትና የሰብአዊ መብት ጥሰት ይበልጥ መጨመሩን እያየን ነው። በዚህ በታወጀው አዋጅ ምክንያት የመንግስት ለውጡ አዲስ የሚያመጣው ነገር አለ ብለን አንጠብቅም። የመንግስት ለውጡ የሚፈይደው ነገር የለም፣ ይልቅይም በአስቸኳይ ጊዜ አዋጁ ድንገት የሚፈነዳን የነፃነት ጩኸትን ለጊዜው አዳፍኖ ማቆየት ያስችል ይሆናል ያሉት ጀርመ ዘመናዊው ኦልስዲሊዩስ ዓለም አቀፉ ማህበረሰብ ብሎም የአውሮፓ ህብረት በኢትዮጵያ መንግስት ላይ ጫና ሊያሳርፍ ይገባል ሲሉ ተናግረዋል። ስም ውስላንድ የዓለም አቀፉ ማህበረሰብ በኢትዮጵያ መንግስት ላይ ጫና ማሳረፍ ይኖርበታል ብለን እናምናለን። ይህ ዋናውና አስፈላጊው ነገር ነው። በሳምንቱ መጨረሻ የአሜሪካ ኤምባሲ ተቃውሞውን እንዳሰማው ሁሉ ይህንኑ በተመለከተ የአውሮፓ ህብረትም ግልጽና ጠንካራ አቋሙን መግለጽና ማሳየት ይኖርበታል። ከኢትዮጵያ ዲሞክራሲያዊ የሆነ የተስፋ ጭላንጭል ሲታይ እዚያ ላይ ብቻ መልስ መስጠቱ በቂ አይሆንም። ለምሳሌ ባለፈው ሳምንት እስረኞች ሲለቀቁ መራይተ መንግስት አንጌላ ሜርክል ስልክ መደወላቸው ብቻ በቂ አይደለም። እየሆነ ላለው ነገርም ፈጣን፣ ቀጥተኛና ግልጽ የሆነ ምላሽ መስጠትም ያስፈልጋል። በሀገሪቱ አዎንታዊ ነገሮች ሲታዩ ብቻ ሳይሆን ምላሽ መሰጠት ያለበት እየታየ ያለውን የሰብአዊ መብት ጥሰት በተመለከተም የአውሮፓ ህብረት ነገሮች ሰዎች እንዲሻሻሉ ጥረት ማድረግ ይኖርበታል። የአውሮጳ ህብረት ዛሬ ባወጣው መግለጫ በኢትዮጵያ የሚታየውን የፖለቲካ ቀውስ ለመፍታት ብቸኛው መፍትሄ በሁሉም የድርሻ አካላት መካከል የሚደረግ ውይይት ነው ሲል ገልጿል። ባለፈው አርብ ዳግም የተደነገገው የአስቸኳይ ጊዜ አዋጅ ግን ይህንን ለማድረግ እንቅፋት መሆኑን በመግለጫው አስቀምጧል።